ይህ ከኤችአይቪ ጋር የሚኖሩ ወጣቶች ሕይወታቸውን በተረጋጋ መንገድ እንዲኖሩ ያለመ መሰናዶ ነው። የመሰናዶ ታዳሚዎች የሚደግፏቸውን ተወዳዳሪዎች ሲያበረታቱ፣ አየሩ በሙዚቃ ተሞልቷል። ዋይ ፕላስ ወይም ከኤች አይ ቪ ጋር የሚኖሩ ወጣቶች የተሰኘ ስያሜ የተሰጠው መሰናዶ የቁንጅና ውድድር ነው። የውድድሩ አዘጋጆች በመላው ዩጋንዳ በመዘዋወር ከኤች አይ ቪ ጋር የሚኖሩ ወጣቶችን በመፈለግ በውድድሩ እንዲሳተፉ አበረታተዋል። ተወዳዳሪዎቹ የልብስ ቅድ ስራዎቻቸውን ለእይታ አቅርበው በመድረክ ላይ ታይተውና ቢያሸንፉ ምን ሊያደርጉ እንዳቀዱ የቀረበላቸውን ጥያቄ ከመለሱ በኋላ ሁለት አሸናፊዎች ተመርጠዋል። አሸናፊዎቹ ስለ ተስፋ ሊያስተምሩ በመላ አገሪቱ የሚዘዋወሩ ይሆናል። በዋናነት ግን ወጣ ወጣቶች በፈቃደኝነት ላይ የተመሰረተ የደም ምርመራ በማድረግ ያሉበትን ሁኔታ እንዲያውቁ ያበረታታሉ። ሲላስ ሬጋን የውድድሩ መልከ መልካም ወንድ ሆኖ ተመርጧል። እዚህ ለመድረስ ጉዞው ረዥም ስለነበር አሁን በጣም ደስተኛ ነኝ። ለእግዚአብሔር የዘወትር ጸሎቴ ድምፄ እንዲሰማ ነበር። አሁን ወጥቼ ወጣቶችን ለማስተማር እድሉን አግኝቻለሁ። ይህ የመጀመሪያው አይደለም። ከኤች አይ ቪ ጋር የሚኖሩ ወጣቶች ዘንድ የሚታየውን መገለልና መድሎ ለመታገል ገና መጀመሪያው ነው። መድረኩን ከእንስቶቹ ጎራ የቁንጅና ውድድሩን ያሸነፈችው ሮቢና ባቢሪ ተቀላቀለችው። ለመድረስ አስቸጋሪ ወደሆኑት ሩቅ አካባቢዎች በመሄድ ከኤችአይቪ ጋር የሚኖሩ ወጣቶች በራስ የመተማመን መንፈሳቸውን አዳብረው መገለልና መድሎን እንዲታገሉ ሰራለው። ኤችአይቪ አሁንም እየተስፋፋ ነው። በመሆኑም በአግባቡ መፍትሄ ልንሰጠው ይገባል። የቁንጅና ውድድሩ በዩጋንዳ ከኤች አይ ቪ ጋር የሚኖሩ ወጣቶች ብሔራዊ ማህበር የተዘጋጀ ነው። የማህበሩ ኃላፊ ጃኪ አሊሲ በቫይረሱ የሚያዙ አዳዲስ ሰዎች ተመርምረው ውጤታቸውን ባላወቁ ሰዎች ምክንያት ሊሆን እንደሚችል ለዶይቼ ቨለ ተናግረዋል። ወጣቶችን እንዴት ማስተባበር እንችላለን ብለን ስናስብ ነበር። ሰዎች ተመርምረው ውጤታቸውን በማወቅ በግልጽ ባለመናገራቸው በቫይረሱ የሚያዙ ቁጥር እየጨመረ ነው። መገለልን ይፈራሉ። ለምን ራሳችሁን ግልጽ አታደርጉም ተብለው ሲጠየቁ መገለልን እፈራለሁ ሲሉ ይመልሳሉ። ስለዚህ ሰዎች ኤች አይ ቪ ፖዘቲቭ በመሆናቸው ሊሸማቀቁ እንደማይገባ ማሳየት ይኖርብናል። ኤች አይ ቪ ሊያፍሩ ሳይሆን ሌሎች ሰዎች ራሳቸውን ከቫይረሱ እንዲጠብቁ መርዳት ይኖርባቸዋል። ይህ ዘመቻ ሰዎች በፈቃደኝነት ላይ የተመሰረተ የደም ምርመራ እንዲያደርጉና ውጤታቸውን በይፋ እንዲያሳውቁ ለማበረታታት የታለመ ነው። በዩጋንዳ ከ15 ሚሊዮን በላይ ሰዎች ከኤች አይ ቪ ጋር እንደሚኖሩ ይታመናል። በቫይረሱ ከሚያዙ አዳዲስ ሰዎች አብዛኞቹ ወጣቶች እንደሆኑ የአገሪቱ ጤና ጥበቃ ሚኒስቴር ያምናል።